ትንቢተ ሕዝቅኤል ምዕራፍ ዐሥራ ሁለት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በዓመፀኛ ቤት መካከል ተቀምጠሃል። ያዩ ዘንድ ዓይን አላቸው፣ እነርሱም አያዩም። ይሰሙም ዘንድ ጆሮ አላቸው፣ እነርሱም አይሰሙም። እነርሱ ዓመፀኛ ቤት ናቸውና። አንተም የሰው ልጅ ሆይ የስደተኛ እክት አዘጋጅ፣ በፊታቸውም ቀን ለቀን ተማረክ በፊታቸውም ከስፍራ ወደ ሌላ ስፍራ ተማርከ ሂድ። እነርሱም ዓመፀኛ ቤት እንደሆኑ ምናልባት ያስተውሉ ይሆናል። ቀን ለቀንም በፊታቸው እክትህን እንደ ስደተኛ አክት አውጣው። በማታም ጊዜ በፊታቸው ስደተኞች እንደሚወጡ እንዲሁ ውጣ። በፊታቸውም ግንቡን ንደል፣ በእርሱም አውጣ። ለእስራኤልም ቤት ምልክት አድርጌሃለሁ። እና በፊታቸው በጫንቃህ ላይ አንግተው በጨለማም ተሸክመው ውጣ፣ ምድሪቱንም እንዳታይ ፊትህን ሸፍን። እንዳዘዘኝም አደረግሁ። ቀን ለቀንም እክቱን እንደ ስደተኛ እክት አወጣሁ። በማታም ጊዜ ግንቡን በእጄ ነደልሁ፣ በጨለማም አወጣሁት። በፊታቸውም በጫንቃዬ ላይ አንግቼ ተሸከምሁት። በነጋውም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ፣ ዐመፀኛ ቤት የእስራኤል ቤት የምታደርገው ምንድን ነው አላልሁህምን? አንተም ጌታ እግዚአብሔር እንዲህ ይላል ይህ ሸክም በኢየሩሳሌም በሚኖረው አለቃ ላይ በመካከላቸውም በሚኖሩት በእስራኤል ቤት ሁሉ ላይ ነው በላቸው። ደግሞም እኔ ምልክታችሁ ነኝ። እኔ እንዳደረግሁ እንዲሁ ይደረግባቸዋል። እነርሱም በስደት ወደ ምርኮ ይሄዳሉ። በል በመካከላቸውም የሚኖረው አለቃ በጫንቃው ላይ አንግቶ በጨለማ ይወጣል። በዚያ ያወጡ ዘንድ ግንቡን ይነድላሉ። በዓይኑም ምድርን እንዳያይ ፊቱን ይሸፍናል። መረቤንም በእርሱ ላይ እዘረጋለሁ፣ በወጥመዴም ይያዛል። ወደ ከለዳውያንም ምድር ወደ ባቢሎን አመጣዋለሁ ሆኖም፣ አያያትም በዚያም ይሞታል። ሊረዱትም በዙሪያው ያሉትን ሁሉ ጭፍሮቹንም ሁሉ ወደ ነፋሳት ሁሉ እበትናቸዋለሁ በኋላቸውም ሰይፍ እመዛለሁ። በአሕዛብ መካከል በበተንኋቸው ጊዜ በአገሮችም በዘራኋቸው ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ። በሚሄዱባቸውም አሕዛብ መካከል ርኵሰታቸውን ሁሉ ይናገሩ ዘንድ ከሰይፍና ከራብ ከቸነፈርም ጥቂቶች ሰዎችን ከእነርሱ አስቀራለሁ። እኔም እግዚአብሔር እንደሆንሁ ያውቃሉ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እንጀራህን በድንጋጤ ብላ፣ ውኃህንም በመንቀጥቀጥና በኀዘን ጠጣ። ለምድሪቱም ሕዝብ ጌታ እግዚአብሔር በኢየሩሳሌም ስለሚኖሩ ስለ እስራኤል ምድር እንዲህ ይላል፣ ስለሚኖሩባት ሁሉ ግፍ ምድሪቱ ከነሞላዋ ትጠፋ ዘንድ እንጀራቸውን በችግር ይበላሉ ውኃቸውንም በድንጋጤ ይጠጣሉ። ሰዎች የሚኖሩባቸው ከተሞች ባድማ ይሆናሉ፣ መድሪቱም ውድማ ትሆናለች። እኔም እግዚአብሔር እንደሆኑ ታውቃላችሁ በላቸው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ዘመኑ ረዝሞአል፣ ራዩም ሁሉ ጠፍቶአል የምትሉት ምሳሌ ምንድን ነው? ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ይህን ምሳሌ ያስቀረዋለሁ? በእስራኤልም ዘንድ ደግሞ ምሳሌ አድርገው አይናገሩትም። አንተ ግን ዘመኑና ራእዩ ሁሉ ነገር ቀርበዋል በላቸው። ከዚህም በኋላ በእስራኤል ቤት መካከል ከንቱ ራእይና ውሸተኛ ሟርት አይሆንም። እኔ እግዚአብሔር ነኝ፣ እናገራለሁ። የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም። እናንተ ዓመፀኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ እፈጽመውም አለሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነሆ የእስራኤል ቤት ይቺ የሚያያት ራእይ ለብዙ ዘመን ናት፣ እርሱም ለሩቅ ወራት ትንቢት ይናገራል ይላሉ። ስለዚህ በላቸው ጌታ እግዚአብሔር እንዲህ ይላል፣ የምናገረው ቃል ይፈጽማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል እግዚአብሔር።